አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። መተማ ህገወጥ የሰዎች ሽግግር ከሚካሄድባቸው ከተሞች አንዷ መሆኗ ታወቀ፣ ሱዳን ውስጥ አማጺያን ከሰላም ጥበቃ ኃይሎች መሳሪያ መዝረፋቸው ተዘገበ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። አሶሺየትድ ፕረስ የዜና አገልግሎት ላይ የወጣ ዘገባ ወደ አውሮፓ የመጓዝ ተስፋ ያላቸው ኢትዮጵያውያን፣ ኤርትራውያን፣ ሶማሌዎች እና ሱዳናውያን በመተማ ከተማ በኩል እንደሚያልፉ ይገልጻል። ጽሁፉ በመተማ ድንበር ስለሚደረግ ጥበቃ ሲገልጽ፣ ድንበር ጠባቂዎች ህገወጥ ፈላሽ መስሎ የታያቸውን ሁሉ እያስቆሙ እንደሚጠይቁ ያወሳል። የከተማይቱ የምሽት ክለቦችና ባሮች ከበፊቱ ያንሱ ሰዎች ይገኙባቸዋል። በእርግጥ የሸሪዓ ህግ በሚያዘው መሰረት በአገራቸው የአልኮል መጠጥ ከሚከለከልበት ሱዳን የሚመጡት ሰዎች መስህብ መሆናቸው እንዳልቀረ ጽሁፉ ጠቅሷል። አንድ መቶ ሺህ ህዝብ የሚኖርባት መተማ ከተማ በክልሉ ከኢትዮጵያ፣ ከኤርትራ፣ ከሶማሊያ እና ከሱዳን ወደ አውሮፓ ለመዝለቅ የሚጓዙትን ፈላሾች ለማጓጓዝ ከሚያገለግሉት እፍኝ የማይሞሉ ከተሞች አንዷ ናት። በአሁኑ ወቅት የመተማ ኑሮ የአይጥና ድመት ጨዋታ ሆኗል። ባለስልጣኖች ከፍተኛ ክትትል እያደረጉ ናቸው። ፈላሾቹ ግን ሞትን እየተጋፈጡ መምጣቱን ቀጥለዋል። 30 የሚሆኑ በመተማ በኩል ያለፉ የክርስትና እምነት ተከታይ ኢትዮጵያውያን ከጥቂት ወራት በፊት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ከተገደሉ ወዲህ የኢትዮጵያ መንግስት ከፍተኛ ክትትል እያደረገ ነው ይላል ጽሑፉ። በሀገሪቱ ዙሪያ ሁለት መቶ የሚሆኑ ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎችን እንደያዘ ከነሱም 28ቱ ከመተማ እንደሆኑ መንግስት መግለጹን ዘገባው ጠቅሷል። መንግስት በሚወስደው እርምጃ ምክንያት ወደ አውሮፓ ለመጓዝ በየዕለቱ መተማ የሚገቡት ሰዎች ብዛት ከሁለት መቶ አምሳ ወደ አንድ መቶ እና አንድ መቶ አምሳ የወረደ ቢሆንም ትንሽ ቁጥር አይደለም ሲሉ የመተማ ከተማ ከንቲባ አቶ ተሾመ አግማስ መናገራቸውን የአሶሺየትድ ፕሬስ ዘገባ ጠቅሷል። አገራቸውን ጥለው በውጭ ሀገራት በዝቅተኛ ስራ ለመሰማራት ህይወታቸውን አደጋ ላይ ሲጥሉ ማየቱ ያሳዝናል ሲሉ ከንቲባው እንደተናገሩም ጽሁፉ ጠቅሷል። ጌታቸው መራ የተባለ የሰላሳ ዓመት እድሜ ኢትዮጵያዊ ሶስት ጊዜ ሱዳን ለመግባት ሞክሮ አልተሳካለትም። አሁንም እየሞከረ ነው። አባቱ በህይወት እንደሌሉ የገለጸው ጌታቸው እናቱ በአስከፊ ድህነት እንደሚኖሩ፣ እሱም ኢትዮጵያ ውስጥ ያልሞከረው የስራ አይነት እንደሌለ ሆኖም የራሱንና የቤተሰቡን ኑሮ ሊለውጥ እንዳልቻለ መናገሩን በሊቢያ ስራ አግኝቶ ለቤተሰቦቹ ገንዘብ በመላክ ውሎ አድሮም ገንዘብ ይዞ ወደ አገሩ በመመለስ ንግድ የመክፈት ተስፋ እንዳለው መናገሩን የአሶሼትድ ፕሬስ ዘገባ ጠቁሟል። በመተማ ካሉት የንግድ ተቋማት ሰማኒያ ከመቶ የህገ ወጥ ሰው አሸጋጋሪዎችና የተባባሪዎቻቸው ንብረቶች እንደሆኑ የአካባቢው ነዋሪ ተናግረዋል። ከሰል፣ የምግብ ዘይት፣ ፍራፍሬና ሰዎችን በድብቅ እያስወጡ እንደሚነግዱም ነዋሪው ጨምረው ገልጸዋል። በአጠቃላይ ከተማይቱ ከመንግስት ቁጥጥር ውጭ ናት ብል ማጋነን አይሆንም ሲሉም አክለው ተናግረዋል። ስማቸውን መግለጽ ያልፈለጉ ሁለት በሃያዎቹ አመት እድሜ ክልል ላይ ያሉ ሴቶችም የተሰደዱት በኢኮኖሚ ችግር መሆኑን ገልጸዋል። አስራ ሁለተኛ ክፍል ጨርሰው ስራ ያላገኙት ሁለቱ ወጣቶች ውጭ ሀገር ሄደው ከሰሩ በኋላ ወደ ሀገራቸው ተመልሰው ንግድ የመክፈት ህልም እንዳላቸው ገልጸዋል። መተማ ከተማ ከባድ ክትትል እየተደረገባት በመሆኑ ህገ ወጥ ሰው አሸጋጋሪዎቹ አሰራራቸውን በመለወጥ ፈላሾቹን በመተማ ከተማ ማስፈሩን ትተው በጫካዎችና ተራራዎች ይጥሏቸውና ወደ ሱዳን በእግራቸው እንዲጓዙ ወይም ደግሞ አንድ መኪና ላይ ታጭቀው እንዲሄዱ እያስገደዷቸው ነው ሲሉ የከተማይቱ ምክትል የፖሊስ ተቆጣጣሪ አብራራው አበጀ መናገራቸውን ዘገባው ጠቅሷል። የመተማ ባለስልጣኖች ለአሶሼትድ ፕሬስ በጽሁፍ በሰጡት መግለጫ ህገወጥ በሆነ መንገድ ወደ ሱዳን ለመግባት ሲሞክሩ የተያዙ አንድ ሺ አንድ መቶ ፈላሾችን እንደመለሱ ገልጸዋል። ሰዎቹ ከሁሉም የሀገሪቱ ክፍሎች በተለይም ከደቡብ ኢትዮጵያ ይሄዱ እንደሆኑ ኤርትራውያንም እንደሚገኙባቸው በጽሑፍ ያቀረቡት መግለጫ ገልጿል ሲል አሶሺየትድ ፕሬስ የዜና አገልግሎት ላይ የወጣው ጽሁፍ ዘግቧል። ዋሽንግተን ፖስት ጋዜጣ ላይ የወጣ ጽሁፍ ደግሞ የሰላም ጥበቃ ተልእኮ መሳሪያ እንደተሰረቀ ገልጿል። የተባበሩት መንግስታት ድርጅት እና የአፍሪካ ህብረት ሰላም ጥበቃ ተልእኮ መሳሪያዎቹ በአካባቢው ግጭት ለመስፋፋት ምክንያት በሆኑት ኃይሎች እጅ እንዲገቡ በተደጋጋሚ ፈቅዷል፣ ሲል አንድ ጄኔቫ ያለ የጥናት ቡድን እንደዘገበ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ባለፉት አስር ዓመታት ውስጥ ከአምስት መቶ በላይ የሚሆኑ ከባድ መሳሪያዎችና ሞርታሮች የሚገኙባቸው መሳሪያዎችና ወደ አንድ ሚሊዮን ዙር የሚጠጉ ጥይቶች በሱዳንና በደቡብ ሱዳን ካሉት የሰላም ጥበቃ ኃይሎች እንደተሰረቁ ዘገባው ገልጿል። መሳሪያዎቹ እንደ አውሮፓ አቆጣጠር ከሁለት ሺ አምስት እስከ 2014 ዓ.ም በነበረው ጊዜ ከጥበቃ ክፍሎችና ከአቅርቦት ካሚዮኖች የተሰረቁት በ20 የተለያዩ ጊዜያት እንደሆኑ ዘገባው ገልጿል። የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይል ውስጥ ተሰማርተው የነበሩት ዋናው የዘገባው አቀነባባሪ ኤሪክ በርመን፣ የተሰረቁት መሳሪያዎች የምሥራቅ አፍሪካን ሰላም ለማናጋት ተጠቅመውባቸዋል። እነዛ የተሰረቁት የጦር መሳሪያዎች ያደረሱት ውድመት ስፋትና ደረጃ ከሚገመተው በላይ ነው ሲሉም በርማን ማስገንዘባቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። አንድ በሰላም ጥበቃ ተልዕኮ ላይ ተሳትፎ ያላቸው ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በላኩት ኢሜይል ዘገባው ከዚህ ቀደም በሚገባ ያላተኮረባቸውን ነጥቦች ያነሳል። ሆኖም ብዙዎቹ ዘገባዎችና ነቀፌታዎች እየተጋነኑ ናቸው ሁለት ዓመታት ዘግይተው የወጡ ናቸው። የተባበሩት መንግስታት ድርጅት በዛን ጊዜ በሱዳን የነበሩትን ሰላም ጠባቂ ኃይሎች ብቃት ለማሻሻል እርምጃ ወስዷል በማለት እንዳስረዱ ጽሑፉ ጠቅሷል። ሱዳን በነበሩት የሰላም ጥበቃ ተልእኮ ላይ ከደረሱት የመሳሪያ ዘረፋዎች አንዱ ከሰባት ዓመታት በፊት ወደ ኒያላ ያመራ በነበረው የመሳሪያ ጭነት ላይ ጥቃት በተከፈተበት ወቅት እንደሆነ ኤሪክ በርመን ገልጸዋል። ዘገባው በገለጸው መሰረት በዛን ወቅት ስድስት መቶ ሺህ ዙር ወይም 12 ተኩል ቶኖች የሚሆን ጥይት ለመዝረፍ ችለዋል። ይህም ስምንት መቶ ለሚሆኑ አማጺያን ለአንድ ዓመት ያህል ሊያገለግላቸው ይችላል ሲል ዘገባው እንደገለጸ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።